የአፍሪካ ድምጽ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት 18 2016 ዓ.ም ዝግጅታችን ጀመረ። በአሪሲ ዞን በዶዶላ ከተማ በታጣቂዎች በተፈጸመ ጥቃት ከአስር በላይ ሰዎች እንደተገደሉ ተነገረ። ቶኒ ኦማሜ በዕለቱ ምሽት ሶስት ሰዓት ገደማ ላይ በድንገት በተፈጸመ ጥቃት አስራ አንድ ሰዎች ሞተዋል። ተመተው የተጎዱም አሉ። ከጥቃቱ ጀርባ በገደብ አሳሳ፣ በአዳባ በክልልም ደረጃ ታጥቆ የሚንቀሳቀሰው ማለትም በሸኔ ነው የሚል መላምት አለ። ነገር ግን ምርመራ እየተካሄደ ነው የዶዶላ ከተማ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አማን ዳቤ ነው። ቀደም ብለን የሰማናቸው ሙሉ ዘገባው ቆሽየት ብሎ ይደመጣል። በምሽቱ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምንውላችኋል እንደምናምሽታችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚገኘው ደግሞ ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆይሁን አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። እንግዲህ ወልደ ይጠብቃችኋል። በድጋሚ እንደምናመሻችሁ። የኢትዮጵያ ንግድ ባንክ አላግባብ ገንዘብ ወስደዋል አላቸው ገንዘቡን እንዲመልሱ ተጨማሪ ቀን ሰጠ፣ ሂዝቦላ ሮኬቶችን ወደ እስራኤል አስወነጨፈ፣ እንዲሁም አሜሪካ ከአፍሪካ የምታስገባውን የምግብ ሸቀጥ ልትጨምር ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የኮምፒውተር ስርዓት ችግር ተከትሎ አላግባብ ገንዘብ ወስደዋል ያላቸውና ሙሉ ለሙሉና በከፊል ያልመለሱ የ5731 ሰዎችን ዝርዝር ይፋ ያደረገ ሲሆን ገንዘቡን እንዲመልሱም ተጨማሪ ቀነ ገደብ ማስቀመጡን አስታውቋል። ገብረ ሚካኤል ገብረ መድን ሪፖርቱን ይዘዋል። የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የስርዓት ችግር ተከትሎ ከባንኩ ህጋዊ ባልሆነ መንገድ ወስደዋል የተባሉትን ገንዘብ በከፊልና ሙሉ በሙሉ ያልመለሱ ሰዎችን ስም ዝርዝር ይፋ አድርጓል እንዲመልሱም ተጨማሪ ቀነ ገደብ ማስቀመጡን አስታውቋል። ባንኩ ባወጣው መግለጫ በስም ዝርዝር የተገለጹት ሰዎች የወሰዱትን ገንዘብ እስከ መጪው ቅዳሜ መጋቢት 21 ቀን 2016 ዓ ም ከቀኑ 11 ሰዓት ድረስ እንዲመልሱ አሳስበዋል። ቀነ ገደቡን አክብረው ገንዘቡን በሚመልሱት ሰዎች ላይ በቀጣይ የሚወሰድ ህጋዊ እርምጃ እንደማይኖርም አረጋግጧል። ባንኩ የሥርዓት ችግሩ ከተከሰተ በኋላ አላግባብ ገንዘብ ያወጡ ሰዎች እንዲመልሱ ለመጀመሪያ ጊዜ በሰጠው ቀነ ገደብ ከአስራ አራት ሺ አራት መቶ በላይ ግለሰቦች የወሰዱትን ገንዘብ ሙሉ በሙሉና በከፊል መመለሳቸውን አስታውቀዋል። ትላንት ማክሰኞ ስማቸውን የሂሳብ ቁጥራቸውንና ሂሳባቸውን የተከፈተበትን ቅርንጫፍ ይፋ ያደረገው ባንኩ ወስደዋል የተባሉትን ገንዘብ በሙሉ ያልመለሱ 565 ግለሰቦችና በከፊል ተመላሽ አድርገዋል የተባሉት 5166 ግለሰቦች ገንዘቡን በተሰጠው ቀነ ገደብ እንዲመልሱ አሳስቧቸዋል። በተሰጠው ቀነ ገደብ ውስጥ ገንዘቡን ተመላሽ ካላደረጉ ግን የተለያዩ የብዙ የብዙሃን መገናኛ ዘዴዎችን በመጠቀም ሙሉ ስማቸውንና ፎቶዋቸውን ለሕዝብ ይፋ እንደሚያደርግና በሕገ ወጥ መንገድ ገንዘብ በመውሰድ ወንጀል እንዲጠየቁ ለሚመለከታቸው የሕግ አካላትና ተቋማት እንደሚያሳውቅ አስጠንቅቋል። ከነኝህ ተቋማት ጋር በመተባበርም ቀጣይ የወንጀል የፍትሐ ብሔርና የአስተዳደር ሕጋዊ እርምጃዎች እንዲወሰዱባቸው እንደሚያደርግ ገልጿል። የኢትዮጵያ ንግድ ባንክ ከአስራ ሁለት ቀናት በፊት ያጋጠመውን የሥርዓት ችግር ተከትሎ ከተወሰደበት ገንዘብ ውስጥ እስካሁን ሰማንያ ከመቶውን ማስመለሱን የብሔራዊ ባንክ ገዢ ማሞ ምህረቱ ትላንት ማክሰኞ ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ክብረትና ክብረን የተጠቀምነው ምስል ለሌላ ዘገባ የተዘጋጀ በመሆኑ ይቅርታ እንጠይቃለን። ዩናይትድ ስቴትስ ከአፍሪካ የምታስገባውን የምግብ ሸቀጥ ለመጨመር አዲስ ተነሳሽነት ዛሬ ረቡዕ ይፋ አድርጋለች። ዓሳና የባህር ውጤቶች፣ ለውዝና የቅባት እህሎች እንዲሁም ቅመማ ቅመሞች ይገኙበታል ተብሏል። ልዩ አፍሪካዊ ምግቦች ተብለው የተገለጹትን ሸቀጦች በቀጣዩ 18 ወራት ወደ አሜሪካ ለማስገባት 300 ሚሊዮን ዶላር እንደተመደበ በአሜሪካ ዓለም አቀፍ ልማት ድርጅት ዩኤስኤአይዲ የአፍሪካ ንግድ ክፍል የተሰኘው ቢሮ አትላንታ ላይ በተዘጋጀ የንግድ ትርኢት ላይ ይፋ አድርጓል። የአትላንታው የንግድ ትርኢት በተለይም በደቡብ አፍሪካ ላይ ያተኮረ እንደነበር ታውቋል። በፕሮግራሙ በአነስተኛ አቅም የሚያመርቱ ገበሬዎች ተጠቃሚ ይሆናሉ ተብሏል። በርካታ ሀገራት ወደ አሜሪካ ገበያ ለመዝለቅ የፕሮግራሙ ተጠቃሚ እንዲሆኑ እንሻለን ሲሉ የዩስ ኤአይዲ ምክትል አስተዳዳሪ ኤዘበል ኮልማን ለኤኤፍፒ ዜና ወኪል ተናግረዋል። በአሜሪካ ያሉ አስመጫዎች ከአፍሪካ በርከት ያሉ የምግብ ሸቀጦችን ማስገባት እንደሚሹ እንደገለጹላቸው ኮልማን ጨምሮ አስታውቀዋል። በአሜሪካ የሚገኘው የአፍሪካ ዳያስፖራ ፍላጎትንም ከግምት ያስገባ ተነሳሽነት እንደሆነም ተመልክተዋል። በላይቤሪያ በአንድ የወርቅ ማዕድን ቁፋሮ ላይ በደረሰ አደጋ 13 ሰዎች ሲሞቱ በርካቶች በናዳው ስር ተቀብረው ሊሆኑ እንደሚችሉ ተዘግበዋል። የአገሪቱ የአደጋ መከላከያ ቢሮ እንዳስታወቀው 25 የሚሆኑ ማዕድን አውጪዎች የአደጋው ሰለባ ሆነው የነበረ ሲሆን አራት የሚሆኑት በሕይወት ተገኝተዋል። በዓለም ካሉ እጅግ ድሃ ሀገራት ተርታ በምትመደበው ላይቤሪያ ከመንግስት ቁጥጥር ውጭ በሆኑ ቦታዎች ባህላዊ ወርቅና አልማዝ አውጪዎች ሕይወታቸውን ለአደጋ በሚያጋልጥ ቁፋሮ ላይ ይሰማራሉ። ባለፈው ጥር በማሊ በተከሰተ ተመሳሳይ አደጋ ስልሳ ሰዎች ህይወታቸውን አጥተዋል። በላይቤሪያም ከአራት ዓመታት በፊት አንድ የማዕድን ጉድጓድ ተንዶ አምሳ ሰዎች ሞተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሌባኖስ የሚገኘው ሂዝቦላ 30 የሚሆኑ ሮኬቶችን ወደ ሰሜን እስራኤል አስወንጭፏል። ሌባኖስ ለጥቃቱ ኃላፊነት በመውሰድ ይቅርታ፣ ሂዝቦላ ለጥቃቱ ኃላፊነት በመውሰድ ሮኬቶቹን የተኮሰው እስራኤል ሰባት የሊባኖስ ሱኒ ሙስሊም አባላትን በአየር ጥቃት መግደሏን ተከትሎ መሆኑን አመልክተዋል። የሐማስና እስራኤል ጦርነት ከጀመረ ወዲህ ሂዝቦላ ወደ እስራኤል ሮኬቶችን ሲያስወነጭፍ ቆይቷል። በሊባኖስና በእስራኤል ድንበር መካከል በየቀኑ ሁከት የሚታይ ሲሆን ሂዝቦላና እስራኤል ወደ ለየለት ጦርነት እንዳይገቡ ዓለም አቀፍ ሸምጋዮች ጥረት በማድረግ ላይ ናቸው። የተኩስ አቁም ላይ ለመድረስ ሐማስ ያቀረበችውን ያቀረባቸውን እና ቅሸት ብሎ የገለጹትን ቅድመ ሁኔታን እንደማይቀበሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ማክሰኞ አስታውቀዋል። እስራኤል ጦርነቱን እንድታቆምና ከጋዛ ሙሉ ለሙሉ እንድትወጣ ሲል ሐማስ የሚያቀርበውን ጥያቄ እስራኤል አትቀበልም። በመሆኑም ሐማስ በቅርቡ የቀረበውን የተኩስ አቁም ሀሳብ ውድቅ አድርጓል። እስራኤል ሐማስን ሙሉ ለሙሉ መደምሰስ እንደምትሻ ስትገልጽ ቆይታለች። በጋዛ የሚገኘው የጤና ሚኒስቴር በቅርቡ እንዳስታወቀው በጦርነቱ እስካሁን 32000 ሰዎች ሲገደሉ 474 ሺህ የሚሆኑ ደግሞ ቆስለዋል። ፈረንሳይ 170 የሚሆኑ ዜጎቿን በወሮቦሎች በመናጥ ላይ ካለችው ሄይቲ ማስወጣቷን የአገሪቱ የውጭ ጉዳይ ሚኒስቴር ዛሬ ረቡዕ አስታውቋል። በፈረንሳይ ወታደራዊ ሄሊኮፕተር በተከናወነው ዜጎችን የማስወጣት ሥራ ሰባ የሚሆኑ የሌሎች አገራት ዜጎችም እንደተካተቱ የኤኤፍፒ ዘገባ አመልክቷል። ሰዎቹ በአካባቢው ወደሚገኘው የፈረንሳይ ባህር ኃይል መርከብ ተዛውረው በኋላም ማርቲኒክ ወደ ተሰኘችው የፈረንሳይ ግዛት እንደሚወሰዱ ታውቋል። አብዛኞቹ ጥንድ ዜግነት ያላቸው አንድ ሺህ የሚሆኑ ፈረንሳውያን በሄይቲ እንደሚኖሩ የፈረንሳይ የውጭ ጉዳይ ሚኒስቴር አስታውቋል። የሄይቲ መዲና ፖርቶ ፕሪንስ በአብዛኛው በወሮ በሎች ቁጥጥር ስትሆን ባለፈው የካቲት በመካከላቸው የተነሳውን ውጊያ ተከትሎ የአገሪቱ ጠቅላይ ሚኒስትር ኤሪየር ሄንሪ ስልጠናቸውን ለቀዋል። ጠቅላይ ሚኒስትሩ ከስልጣን የለቀቁት የወረበሎቹ ጥምረት በጠየቀው መሰረት መሆኑ ታውቋል። ጠቅላይ ሚኒስትሩ ስልጣናቸውን ቢለቁም ሁከቱ ጋብ አላለም። የአዲስ የሽግግር መንግስት እንዲቋቋም በመጠበቅ ላይ ያሉት የአገሪቱ ዜጎች በከፍተኛ የምግብ እጥረት በመቸገር ላይ መሆናቸውም ታውቋል። በመጨረሻም የቻይናው ፕሬዚደንት ሺጂንፒንግ የአሜሪካ የንግድ ማህበረሰብ መሪዎችን ቤጂንግ በሚገኘው በታላቁ የህዝብ አዳራሽ ተቀብለው አነጋግረዋል። አዲሱን የአገሪቱ የንግድ ህግ ተከትሎ መንግስት አለም አቀፍ ባለሀብቶችን ለመሳብ የሚያደርገው ጥረት አካል ነው ተብሏል። ቻይና አዳዲስ የህግ ማነቃዎችን ማውጣቷና እርምጃዎችን መውሰዷን ተከትሎ አገሪቱ በቀጥታ ከውጭ የምታገኘው ኢንቨስትመንት ባለፈው አመት ስምንት በመቶ ቀንሷል። ፕሬዚደንት ሺ ጂንፒንግ በብሔራዊ ደህንነት ላይ ከፍተኛ ትኩረት በመስጠታቸው ህጉን ልንጥስ እንችላለን የሚለው ስጋት ባለሀብቶችን እንዲሸሹ አድርጓል። ያም ሆኖ ግን የቻይና ባለሥልጣናት የውጭ ባለሀብቶችን ለመሳብ ጥረት በማድረግ ላይ ናቸው። አሜሪካውያን ባለሀብቶቹ ከሺጂንፒንግ ጋር ለዘጠና ደቂቃ ያህል የተነጋገሩ መሆኑ ታውቋል። ሺ ጂንፒንግ ባለፈው ህዳር በአሜሪካ የንግዱ ማህበረሰብ አባላት የራት ግብዣ የተደረገላቸው ሲሆን በስፍራው ሲደርሱም ደማቅ አቀባበል አድርገውላቸው ነበር። ክብራትና ክብራን ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ። እንግዲህ ወልዴን ላለም ዜናው አመሰግናለሁ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የመጋቢት 18 2016 ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዛሬ ምሽት በምስልና ድምጽ ቅንብሩ ሲሲ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በምዕራብ አረሲ ዞን ዶዶላ ከተማ ከትናንት በስቲያ ሰኞ ምሽት በታጣቂዎች እንደተፈጸመ በተገለጸ ጥቃት አስራ አንድ ሰዎች መገደላቸውን የዶዶላ ከተማ አስተዳደር ገልጿል። ጥቃቱ በዶዶላ ከተማ ደነባ ክፍለ ከተማ በደብረ ቅዱሳን ጻድቁ ገብረ ክርስቶስ ቤተ ክርስቲያን ሰበካ ላይ መፈጸሙን ለአሜሪካ ድምፅ የተናገሩት የዶዶላ ከተማ ኮሚኒኬሽንስ ጽሕፈት ቤት ኃላፊ አቶ አማን ዳቤ በመኖሪያ ቤታቸው የነበሩ አስራ አንድ ሰዎች ተገድለዋል ብለዋል። ግድያውን አስመልክቶ ዛሬ ረቡዕ መግለጫ ያወጣው እናት ፓርቲ በበኩሉ መንግስት አሁንም የዜጎችን ደህንነት መጠበቅ አልቻለም ሲል ተችቷል። ግልሙ ዳዊት ዝርዝራለሁ በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ ከትላንት በስቲያ ያሰኘው መጋቢት 16 ቀን 2016 ዓ ምት ከምሽቱ ሶስት ሰዓት ገደማ በተፈጸመ ጥቃት የ11 ሲቪሎች ህይወት ማለፉን የከተማ አስተዳደሩ ኮሚኒኬሽን ጽህፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል። ኮኒ ኦማሜ ጅራ ረኪሲ ኦማሜ ኮኒ አሞ ዋን ሳሳ ኦማሜ በእለቱ ምሽት ሶስት ሰዓት ገደማ ላይ በድንገት በተፈጸመ ጥቃት አስራ አንድ ሰዎች ሞተዋል። ተመትተው የተጎዱም አሉ። ከጥቃቱ ጀርባ በገደብ አሳሳ፣ በአዳባ፣ በክልልም ደረጃ ታጥቆ የሚንቀሳቀሰው ማለትም በሸኔ ነው የሚል መላምት አለ። ነገር ግን ምርመራ እየተካሄደ ነው። የዚህ ሰው ሁሉ ህይወት ሲያልፍ ለምን የጸጥታ ኃይል በፍጥነት አልደረሰም? በሚል የተጠየቁት አቶ አማን በሰጡት ምላሽ ጥቃቱ የተፈጸመው በደነባ ክፍለ ከተማ ደብረ ቅዱሳን ጻድቁ አቡነ ገብረ ክርስቶስ ቤተ ክርስቲያን አቅራቢያ ነው። ይህ ኃይል ሆን ብሎ የሃይማኖት አባትንና ልጆቻቸውን የገደለው እርስ በእርስ ግጭት እንዲነሳ ለማድረግ ነው ብለን እንገምታለን። እነዚህ ሰዎች ግድያው የተፈጸመባቸው በቤታቸው ሳሉ በቅርብ ርቀት ተተኩሶባቸው ነው። በጣም ታስቦበት የተፈጸመ ግድያ ነው ብለን እናምናለን። ሁኔታውም ይህን ያሳያል። መንግሥት ይህን ግድያ በጽኑ ያወግዛል። ለደረሰው የንጹሐን ሞትም የተሰማውን ሐዘን ይገልጻል። ከጥቃቱ ፈጻሚዎች በቁጥጥር ስር የዋለ ስለመኖሩ የተጠየቁት የዶዶላ ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊው ተከታዩን ብለዋል። አንጋማቲ ነሞኒ አሁን ክትትል እየተደረገ ነው። በዚህ ኃይል ላይ እርምጃ ለመውሰድ እስከ ክልል ድረስ ምርመራ እየተጣራ ነው። ይህ ግድያ ሰላማዊ የነበረውን አካባቢ ስም ለማጠልሸት የተደረገ ነው። በጉዳዩ ላይ ከኦሮሞ ነጻነት ሠራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የእናት ፓርቲ ዛሬ ረቡዕ ባወጣው መግለጫ ባለፈው ሰኞ ተፈጽመዋል የተባለውን ግድያ አውግዘዋል። የፓርቲው የብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ግድያው በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እና አገልጋዮች ላይ ያነጣጠረ ነው ብለዋል። በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ መጋቢት 16 ቀን 2016 ዓ.ም ከምሽቱ ሶስት ሰዓት ተኩል ጀምሮ በታጣቂ ኃይሎች በተፈጸመ ጥቃት የደብረ ቅዱሳን ቅዱስ ገብረ ክርስቶስ ቤተክርስቲያን አገልጋይ መርጌታ ሁለት ልጆቻቸውና ባለቤታቸውን ጨምሮ ከሁለት ወራት በፊት ሥርዓተ ጋብቻቸውን የፈጸሙ ሙሽሮች፣ አንድ ዲያቆን ከባለቤቱ እና ታላቅ እህቱ ጋር በአጠቃላይ ሰባት ንጹሐን የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ካህናትና ምዕመናን በአሰቃቂ ሁኔታ በታጣቂዎች መገደላቸውን ከአካባቢው ነዋሪዎች መረዳት ችለናል። በተጨማሪም ከደቡብ ክልል አካባቢው ላይ መጥተው በከተማ በቀን ሰራተኝነት ይሰሩ የነበሩ አራት ንጹሐን ዜጎችም እንደዚሁ በታጣቂ ኃይሎች መገደላቸውንና ሌሎች ከፍተኛ ጉዳት የደረሰባቸው ሰባት ያህል ሰዎችም በዶዶላ አጠቃላይ ሆስፒታል ሕክምና እየተደረገላቸው መሆኑን እዛው ከአካባቢው ከሰጡን የመረጃ ምንጮቻችን ለማረጋገጥ ችለናል። እንግዲህ ከዚህ ማብቂያ ካጣው አሰቃቂ ግድያ ጋር በተያያዘ እኛ እንደ እናት ፓርቲ መንግስት የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት አባቶችና ምዕመናንን አሰቃቂ ግድያ በማስቆምና መንግስታዊ ኃላፊነቱን በመወጣት ከነዚህ ንጹሐን ደም ነፃ መሆኑን በአስቸኳይ ሊያረጋግጥ ይገባል ብለን እናምናለን። ይህንንም ደግሞ በተዋጣ ደረጃ ማከናወን ይችል ዘንድ መንግስት እንደ መንግስት ያሉትን የጸጥታ አካላት መዋቅር ፍተሻ እንዲያደርግ፣ እንዲህ ያሉ ክፍተቶች የሚፈጠሩበት ምክንያት ምንድን ነው? የሚለውን እንዲያጠና በተቻለ መጠን ደግሞ መንግስት እንደ መንግስት የህዝቡን ነፃነት የህዝቡን በሰላም ወጥቶ መግባት የማስከበር ግዴታና ኃላፊነት ስላለበት በዚህ ያህል መጠን የቀደሙ ስህተቶችን አርሞ በዘላቂነት እንዲህ ያሉ ድርጊቶች የሚፈቱበትን ሁኔታዎች እንዲያመቻች የሚያሳስብ መግለጫ ወጥተናል። ለተፈጸመው ግድያ ፓርቲው መንግስትን ተጠያቂ ያደርጋል ያሉት አቶ ዳዊት ቀደም ሲል አገሪቱ ገጥሟታል ላሉት የፖለቲካ ቀውስ መንግስትን ለፖለቲካዊ ምክክር ጠይቀን ምላሽ ሳናገኝ ቆይተናል ብለዋል። እንደ ትብብር ፓርቲዎች እናት ፓርቲ፣ መኢአድ፣ የአፓ አንዲት ኢትዮጵያ ዲሞክራሲያዊ ፓርቲ፣ አማራ ጊዮናዊ ንቅናቄ አንድ ላይ ሆነን ነበረ ደብዳቤውን የጻፍ ነው። እንግዲህ ይህንን ያለ የጻፍ ነው ሐምሌ አምስት ሁለት ሺ አስራ አምስት ዓመተ ምህረት ነው። እዛ ላይ አገራችን አስቸኳይ የሆነ የሀገር አድን የፖለቲካ ድርድር እንደሚያስፈልጋት ውይይት እንደሚያስፈልጋት ጠቅሰን ለዚህም ደግሞ አማራጭ ይሆናሉ ያልናቸውን መፍትሄዎች ሁሉ ወደ ስምንት ነጥቦች አመላክተን ጽፈንላቸው ነበረ። ማንም ጠርቶ ምንድን ነው ሀሳባችሁ ብሎ የጠየቀን አካል የለም፣ ያቀረበንም አካል የለም። በዶዶላ ከተማ ባለፈው ሰኞ ለተገደሉት ለአስራ አንዱ ሟቾች ትላንት የቅብር ሥነ ሥርዓት መፈጸሙም ታውቀዋል። ግድያውን አስመልክቶ የአሜሪካ ድምፅ ያነጋገራቸው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕዝብ ግንኙነት መምሪያ ክፍል ባልደረባ ቤተ ክርስቲያኒቱ የመንግስት የጸጥታ ኃይል የምርመራ ሪፖርትን በመጠባበቅ ላይ እንደሆነች ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። አድማጮቻችን ለተፈጠረው የቴክኒክ ችግር በድጋሚ ቅርታ እንጠይቃለን። የምትከታተሉት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ዳዊት ገልሞ ያስደመጠን የዕለቱን አብይ ረዘገባ ነበረ። የትንታኔው መጽሄት ይቀጥላል። የኢሃፓ ሊቀመንበር ትናንት ማክሰኞ በቁጥጥር ስር ሲውሉ የፓርቲው ምክትል ሊቀመንበር እና የትንሣኤ ሰባንድርታ ፓርቲ ምክትል ሊቀመንበር ዳግም ከእስር ተለቀዋል። የኢሃፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ከታሰሩበት የአዋሽ አርባ ወታደራዊ ማሰልጠኛ ካምፕ ባለፈው ሳምንት ሐሙስ እንደተለቀቁ ተነግረዋል። በተመሳሳይ ምክንያት በዚያው በአዋሽ አርባ ከታሰሩት ፖለቲከኞች መካከል የትንሣኤ ሰባንድርታ ፓርቲ ምክትል ሊቀመንበር አቶ ጊዳና መድህንም እንደተለቀቁ የፓርቲው ሊቀመንበር አቶ ከበደ አሰፋ አረጋግጠዋል። ትናንት ከታሰሩት የኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ጋር የእርስ በርስ ጦርነት ይብቃ በሚል ተጠርቶ የነበረውን ሰልፍ ሲያስተባብሩ የነበሩ ሌሎች ሁለት ፖለቲከኞችም በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያሰማናል። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ለህዳር 30 ቀን 2016 ዓ ም ተጠርቶ ከነበረው ሰላማዊ ሰልፍ ጋር በተያያዘ ከህዳር 27 ቀን ጀምሮ በእስር ላይ የነበሩ ሁለት የፖለቲካ ፓርቲ አመራሮች ባለፈው ሳምንት ሐሙስ መጋቢት 12 ቀን ከእስር ተለቀዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ህዳር 27 ቀን አዲስ አበባ ላይ ተይዘው በቀጣዩ ቀን ወደ አዋሽ አርባ መዛወራቸውን አስታውሰዋል። ለሶስት ወር ከ15 ቀን በታሰሩባቸው ጊዜያት ክስ ሳይመሰረትባቸው ቆይተው መለቀቃቸውን ተናግረዋል። ምንም አይነት ምርመራ የለም። እንደ ማንኛውም ሰው የውጭ እንደሰማነው የሁኔታውን ሰልፍን ሽፋን በመጠቀም ሁለቱ ኃይሎችን መደገፍ ፋኖን እና ሸኔን የሚል ነው። እሱን ነግረውናል። በወቅታዊ ብለው እንደዛ ለእኔ ስፔስፊክ ከውጭ ሀይሎች ጋር እንደዚህ እንደዚህ ከማለት ያለፈ ግልጽ የሆነ ምርመራም ቃልም አልተቀበሉም። በቃ ማቆየት ነው። ፍርድ ቤትም አልከሰሱንም። እየመረመርን ነው እያሉ ግን ያቆዩን ነበረ። በመጨረሻ አሸርባ ከህዳር ሰላሳ እስከ መጋቢት አስራ ሁለት አቆይተውን መጋቢት አስራ ሁለት ቀን እኔም የሰባ እንድርታ ምክትል ሊቀመንበር ጊደና መድህንን መጨረሻ ላይ ያው ለቀቁን። የትንሣኤ ሰባንደርታ ፓርቲ ምክትል ሊቀመንበር አቶ ጊደና መድህንም በተመሳሳይ ቀን መለቀቃቸውን የፓርቲው ሊቀመንበር አቶ ከበድ አሰፋ አረጋግጠዋል። አቶ ጊደና ከተለያዩ የጸረ ሽብር ኃይሎች ጋር የተለያዩ ግንኙነቶች አሉ የሚል ጥርጣሬ ነበር። በተለይ ከዚህ ከሱልፍ ጋር ተያይዘው የተለያዩ አካላት ስንጠይቅ ሲሰጡን የነበሩ ምላሾች በአስቸኳይ ጊዜ አዋጁ መሰረት ከተለያዩ የጸረ ሽብር ኃይሎች ጋር ግንኙነት አለው ተብሎ የተጠራጠረን ሰው አስሮ የማጣራት መብት አዋጁ እንደሚፈቅድላቸው ነበር ያስረዱን። በዛ መሰረት እያጣራነ ነበር የሚሉት እንግዲህ። በስተ መጨረሻ ከሁሉም አይነት ጥርጣሪዎች ነጻ ሆኖ ነው የተለቀቀው። በፈቃደኝነት ጥብቅና የቆሙላቸው አካላትም ነበሩ። እነሱም አካልን ነጻ የማድረግ ክስ አስገብቶ ነበር። በዛ በኩልም ፍርድ ቤቱም ማትከሷቸው ከሆነ ቀቋቸው የሚል ውሳኔ መስጠቱ ይታወቃል። እነሱም ክስ ሳይመሰረቱ የፍርድ ቤት ውሳኔ አክብረው ለቀውታል። ሰልፉን ያስተባብሩ ከነበሩት 13 ፖለቲከኞች መካከል ህዳር 27 ቀን የታሰሩት አራት ነበሩ። ከእነርሱም መካከል የትንሣኤ ሰባንደርታ ፓርቲ ጸሐፊ ካልአዩ መሐሪ ከአምስት ቀናት ቆይታ በኋላ ሲለቀቁ፣ የቀድሞው የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ አመራር አባል አቶ ናትናኤል መኮንን እስካሁን ድረስ በአዋሽ አርባ በእስር ላይ እንደሚገኙ መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። በተያያዘ የሰልፉ አስተባባሪዎች ከነበሩት መካከል የኢህአፓ ሊቀመ ወንበር ረዳት ፕሮፌሰር ዝናቡ አበራ ትናንት ማክሰኞ መጋቢት 17 ቀን ከቢሯቸው በፖሊስ ተይዘው መወሰዳቸውንና ዛሬ ፍርድ ቤት መቅረባቸውን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ገልጸዋል። በረዳት ፕሮፌሰር ዝናቡ መዝገብ ምርመራ እየተደረገባቸው የሚገኙ ሌሎች ሁለት ግለሰቦችም አብረው ፍርድ ቤት መቅረባቸውን አመልክተዋል። ዛሬ አራዳ ፍርድ ቤት የጊዜ ቀጠሮ ችሎት ፕሮፌሰር ዝናቡን እና የማያቃቸውን ሁለት ሰው Which I'll c የተጠረጠረበት የሚሉት ባስ ላይ በየካቲት አስራ ሰባት ቀን ቦምብ ፈንድቶ ነበረ፣ ባስ ውስጥ ይህንን ያደረገው ፋኖ ነው፣ ፋኖ ያሸንፋል በሚል ለፋኖ ድጋፍ በፌስቡክ ጻፉ ነው የሚለው በማህበራዊ ሚዲያ ገጾች ይህንን አስተላልፈዋል ብሎ አቀረበ ፖሊስ። እነዚህም ከእሳቸው ጋር ያሉትም በተመሳሳይ ይህንኑ ተግባር ተገበሩ በሚል በፕሮፌሰር ዝናቡ ስር አካተዋቸዋል። እነርሱ ምንም እንደማያውቁ እርስ በርስ እንደማይተዋወቁ በፖለቲካ ውስጥ አባል እንዳልሆኑ ጠበቃቸውን ማስረዳች። ፕሮፌሰር ዝናቡ ደግሞ የሀባ ሊቀመንበር፣ ህጋዊ የሆነ ድርጅት ታጋይ መሆናቸውን እና አይደለም በእንደዚህ አይነት ማህበራዊ ሚዲያ ውስጥ አንድም ቀን ጽፈው እንደማያውቁ እንደዚህ አይነት የፌስቡክ ጽሁፍም እንዳልጻፉ አስረድተዋል። ስለሆነ በአስቸኳይ ዋስትና መብቴ ይረጋገጥልኝ የሚል ጥያቄ ያቀረቡ፣ ፖሊስ አይ በመረጃ ነው በሚል ምላሽ ሰጥቷል። ስለዚህ የአስራ አራት ቀን ጊዜ ቀጠሮ ይሰጠን አለ። ክብርት ዳኛዋም የአስራ ሶስት ቀን ጊዜ ቀጠሮ ሰጥተዋል። የተሰረዘውን ሰልፍ ሲያስተባብሩ ከነበሩ 13 ሰዎች መካከል አቶ ዮሴፍ ተሻገርና አቶ ኢዮብ ገብረስላሴ የተባሉ ፖለቲከኞች ደግሞ ፋኖን የሚደግፍ ጽሑፍ በማህበራዊ የትስስር ገጻችሁ አጋርታችኋል በሚል ተመሳሳይ ወንጀል ተጠርጥረው ባለፈው ሳምንት ቅዳሜ በቁጥጥር ስር መዋላቸውንና ከትናንት በስቲያ ሰኞ ፍርድ ቤት መቅረባቸውን አክለው ገልጸዋል። ባለፉት ቀናት የታሰሩትን ፖለቲከኞች በተመለከተ ከመንግስት በኩል የተሰጠ መግለጫ የለም። ስለ ጉዳዩ የጠየቅናቸው የፌዴራል ፖሊስ ቃል አቀባይ አቶ ጄላን አብዲ ጉዳዩን አጣርተው ምላሽ እንደሚሰጡን ተናግረዋል። ከሰልፉ አስተባባሪዎች መካከል አራቱ በቁጥጥር ስር በዋሉበት ህዳር 27 ቀን የጸጥታና የደህንነት የጋራ ግብረ ኃይል ባወጣው መግለጫ በሰላማዊ ሰልፍ ሽፋን በአዲስ አበባ የሽብር ጥቃት ለመፈጸም ያቀዱ 97 ተጠርጣሪዎች በቁጥጥር ስር ውለዋል ማለቱ ይታወቃል። በቁጥጥር ስር የዋሉት ተጠርጣሪዎች የአማራ ክልል ጽንፈኛ ኃይሎችና የሸኔ የሽብር ቡድን ብሎ ከገለጻቸው ታጣቂዎች ጋራ ግንኙነት እንዳላቸው ሰዎቻቸው ከመጠቆም ውጭ በወቅቱ የወጣው መግለጫ ማንነታቸውን በይፋ አላሳወቀም። የሰልፉ አስተባባሪዎች በቁጥጥር ስር ውለዋል ከተባሉት 97 ተጠርጣሪዎች መካከል ስለመሆናቸውም በግልጽ አልተመለከተም። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባትን ለቀደመው ዘገባ አመሰግናለው። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የትግራይ ክልል ታጣቂ ኃይሎች ወደ ራያ አላማጣ በመግባት አንድ ቀበሌ መቆጣጠራቸውን የአላማጣ ከተማ ከንቲባ አስታውቁ። ከንቲባው ኃይሉ አበራ ኃይሎቹ በቀበሌዎቹ የሚገኙትን ጎጦች ለመቆጣጠር ወሰዱት ባሉት ጥቃት ሲቪሎች መገደላቸውን፣ የአካል ጉዳት መድረሱና ተቋማት መዘረፉንም ተናግረዋል። የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ረዳኢ ሀላፎን በበኩላቸው ወንጀላውን አስተባብለዋል። በአንጻሩ ከራያ ላማጣ በኩል ትንኮሳ ተፈጽሞ እንደነበርና እሱንም መመከት እንደተቻለ ለአሜሪካ ድምፅ ተናግረዋል። ሁለቱም አካላት የፕሪቶሪዮ ሰላም ስምምነት እንዳይተገበር ፍላጎት አላቸው በሚል እርስ በርስ ይካሰሳሉ። መስፍን አድራጌ የዚህን ጉዳይ ዝርዝር ይነግረናል። የአላማጣ ከተማ ጊዜ አስተዳደር ከንቲባና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ለአሜሪካ ድምፅ እንዳስረዱት ከትግራይ ክልል ጊዜ አስተዳደር ተነሱ ያሏቸው የታጠቁ ኃይሎች ወደ ራያ አላማጣ በመግባት ከትናንት በስቲያ መጋቢት 16 2016 ዓ ምት ሌሊት የተወሰኑ ቦታዎችን እንደያዙ ጠቁመዋል። ኃይሎቹ ሰንዝረዋል ያሉት ጥቃትም ለሰላማዊ ሰዎች ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ምክንያት መሆኑን ጠቅሰዋል። ጠቅላላ አርሚ ሀ4 የሚባለው ሰራዊት ነው ከነሙሉ አቅሞ የመጣው ብሬኑን ዲሽካውን ሁሉንም የቡድን መሳሪያዎችን ይዞ ነው። ወረራ ያካሄደው ትናንት ብዙ ቦታዎች ላይ ወረራ ለማድረግ ሞክረዋል። በተለይ በአዲስ ብርሃን የሚባል ቀበሌ ራያ አላማጣ ቀበሌ ሙሉ በሙሉ ተቆጣጥሯል። በተለይ ኮሲም ጨጓራ እንደያዘ ነው። መከላከያም ገብቶ አይቷል። ቦታዎች እንደያዙም አረጋግቷል። ዛሬ ላይ የአፍሪካ ህብረተሰቦችን መጥተው ነበር። የት የት አካባቢ እንደገቡም ታይቷል። ኮሲም አንደኛ ደረጃ ትምህርት ቤት እያወደሙት ነው ያሉት። ቀደም ሲል ለቀው ሲሄዱ አካባቢውን አውደሞ ትምህርት ቤቱን አውደሞ ሀብትና ንብረትን ዘርፈው ነበር። የአማራ ብሔራዊ ክልላዊ መንግስት የተለያዩ ድጋፎችን በማድረግ ትምህርት ቤት መልሶ በማቋቋም ተማሪዎች ወደ ትምህርት ገበታ እንዲገቡ አደረጉ። አሁን ደግሞ ዛሬ የነበሩትን አዳዲስ ወንበሮችም ይሁን መማሪያ መጽሐፍቶች ሙሉ በሙሉ ጭነዋል። ያለውንም ንብረት አውድመዋል። አሁን አስራ አንድ ሰዓት ተኩል ላይ ነው መረጃው የደረሰ ወደፊት አሁንም እየተንቀሳቀሱ ነው ያሉት። የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ አለፎም ግን ውንጀላውን አይቀበሉትም እንደውም ትንኮሳ የተፈጸመብን ከራያ አላማጣ በኩል ነው ሲሉ ይከሳሉ የአማራ ታጣቂዎች ከአሁን በፊት ባልያዙትም ከአሁን በፊት በሀይል በያዙትም አካባቢ ላይ እዛው ተነስቶ በእኛ ታጣቂዎች ውጊያ ነው የከፈቱት። ትንኮሳ ማለት ነው። ስለዚህ ያ ትንኮሳ ከመከላከያ ሰራዊት በጋራ ሆነን ተነጋግረን መከላከያ ሰራዊት እንዲያስቆመው ተደርገዋል። በጊዜው እንዲቆም ተደርገዋል። ይህንን አንድ እውነታ ነው። እንደ እውነቱ ግን እነሱ በእኛ ላይ ተኩስ ፈጽመዋል፣ ተኩስ ከፍተዋል። መከላከያ ሰራዊት ተነጋግረን መከላከያ እንዲያስቆማቸው ተደርገዋል። የተሰነዘረውን የትንኮሳ ክስ ማደናገሪያ ሲሉ የማይቀበሉት ከንቲባ ኃይሉ የአሁን ወረራ ድንገቴ ሳይሆን ቀደም ሲል በተለያዩ መንገዶች ሲፈጸም ነበር ይላሉ። ድንገተኛ ነው ማለት አይቻልም። አምቡላንስም አስጠግተዋል። ሌሎች ለጦርነት የሚያስፈልጉ ግብአቶችን አዘጋጅተው ነው ወደ ጦርነት ውስጥ የገቡት። ቀደም ሲል የካቲት ወር መጨረሻ አካባቢ ላይ በአላማጣ፣ ባላ ላይ፣ ወፍላ ላይ ወረራዎችን አካሄደዋል። ያን ወረራ ሲያካሄዱ እሳቢያቸው ምንድን ነው? ያው አማራ ክልል ትርምስ ውስጥ ነው ያለው፣ ማዕከላዊ መንግስቱም ያው በተለያዩ ቦታዎች ውስጥ የተወጣጠረ ነው። ስለዚህ ወቅቱ ሰዓቱ፣ ጊዜውም አሁን ነው የሚል አቋም ወስደው እንቅስቃሴ አድርገው ወረራ ያካሄዱ የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽፈት ቤት ኃላፊ አካባቢዎቹ አሁንም የትግራይ ህጋዊ አካል ናቸው ይላሉ። ተያዘብን የሚሉት ደግሞ አላማጣ ትግራይ እንጂ አማራ አይደለም። እንደዛ አይነት ክስም የሚጠቅም አይደለም። ችግሮቹ እንኳን ቢኖሩ ሁሉ የምንለው ነገር አለ። በዚህ መንገድ ሄዶ የሚፈታ አይደለም። ትግራይ ውስጥ በኃይል ተቀምጦ ተያዘብን የሚባለው ትርክት መቆም ያለበት ቀልድ ነው። አቶ ሀይሉ በበኩላቸው አካባቢው ኢህአዲግ ደርግን አስወግዶ ስልጣኑን ሲይዝ ከህዝብ እውቅናና ከህግ ውጭ በኃይል የከለለው ነው ሲሉ ይከራከራሉ። በሌላ በኩል አቶ ረዳኤ የማንነት ጥያቄዎች የሚስተናገዱበት ህጋዊ መንገድ አለ፣ እሱን ተከትሎ መጠየቅ እንጂ በኃይል አካባቢውን መቆጣጠር ለሌላ ችግር ይዳረጋል ሲሉ ያስጠነቅቃሉ። መጀመሪያ ወደ ህገ መንግስታዊ ስርአቱ እንመለስ። ህገ መንግስታዊ ስርአቱ የሚለውን ሁላችንም ለህገ መንግስቱ ታማኝ እንሆን። ህገ መንግስቱ ችግር አለበት የሚባልም ከሆነ ህገ መንግስቱ የሚስተካከልበት ስርአት ነው መቅደም ያለበት እንጂ ጉልበት አለኝ ብለህ የሆነ ሀይል መከታ አድርገህ የምት But it's not too bad. But they like net. ዋጋ የሚያስከፍል ይሆናል። አቶ ኃይሉ ደግሞ ሕገ መንግስቱን መሰረት አድርገው ለትግራይ ክልል ያቀረቧቸው ጥያቄዎች ምላሽ አለማግኘታቸው አሁን ለተፈጠረው ውጥረት ምክንያት ነው ይላሉ። ያው ሁለት ሺህ አስራ አንድ ላይ ጥያቄው ገባ፣ መልስ አልሰጡም። እንደውም ይባስ ብሎ ጥቃት ነው የፈጸሙት። ሁለት ዓመት አለፈው። ህጉ በሚፈጠው በሕገ መንግስቱ መሰረት ጥያቄያችን በይግባይ የፌዴሬሽን ምክር ቤት ገብቶ ጉዳያችን አሁን ከነሱ እጅ ወጥቶ የፌዴሬሽን ምክር ቤት ነው ውሳኔ የሚሰጥበት። ስለዚህ የፌዴሬሽን ምክር ቤት የሚሆን የመንግስት አቅዳጃ ደግሞ ህዝበ ውሳኔ ነው ተብሎ ፊት ለፊት እነሱን ተነጋግሯል። ማስረጃዎች አሉ። በግልባጭም ለፌዴሬሽን ምክር ቤት ያስገባንበታል። አስፈላጊ ከሆነ ለትግራይ ክልል ምክር ቤት የገባበት የፖስታ ደረሰኞቹ ሳይቀር አታች ማድረግ እንችላለን። ከቅርብ ጊዜያት ወዲህ የሁለቱ አካላት ውዝግብ በተንኳሽነት እርስ በርስ ወደ መካሰስ ከመሸጋገር አልፎ አካባቢውን ዳግም የውጥረት ማዕከል እንዳደረገው ነዋሪዎች ይናገራሉ። የፕሪቶሪያው ስምምነት እንዳይፈጸም ለማድረግ ነው በሚልም ሁለቱ ኃላፊዎች አንዱ በሌላው ላይ ክስ ያሰማሉ። የማንነት ጥያቄዎች ከሚነሱባቸው የኢትዮጵያ አካባቢዎች አንዱ ራያ ሲሆን አማራ ነን ከፊሉ ትግራይነን ሌላው ደግሞ ትግራይም አማራም አይደለንም የራሳችን ማንነት አለን የሚል አቋም ያንጸባርቃሉ። ይገባኛሉ ዝግብ የሚነሳባቸውን አካባቢዎች በህዝበ ውሳኔ ለመፍታት ከትግራይ ክልል ጋር ስምምነት መደረሱን የፌዴራሉ መንግስት ኮሚኒኬሽን አገልግሎት ጥር 23 ቀን 2016 ዓ ም መግለጹን ተከትሎ የትግራይ ጊዜ አስተዳደር መግለጫውን በመግለጫ ያጣጣለው ፍጹም የተሳሳተና ተቀባይነት የሌለው በማለት ነበር። በአንጻሩ የራያ ጋራ የወልቃይት ጠገዴ የሰቲቱ መራ አመራሮች መንግስት ህዝበ ውሳኔውን በፍጥነት ባለማካሄዱ አስተዳደራዊና ኢኮኖሚያዊ ችግር አጋጥሞናል ሲሉ ለአሜሪካ ድምፅ አስታውቀው ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ተኩል ነው እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ ስምንት ሰዓት ተኩል ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ውስጥ ትናንት ማክሰኞ በመርከብ ተገጭቶ በተደረመሰው ትልቁ የባልቲሞር ድልድይ ላይ የነበሩና ደብዛቸው መጥፋቱ የተነገረው ስድስት ሰራተኞች ሳይሞቱ አይቀሩም ሲሉ ባለስልጣናት ተናግረዋል። ተንታኞችም ከአደጋው ጋር የተያያዘ የአቅርቦት ችግር ሊፈጠል እንደሚችልም ጠቁመዋል። በዜና ክፍላችንና በአሶሼትድ ፕሬስ የተጠናቀሩትን ዘገባዎች ደረጀ ደስታ አቀናብሯቸዋል። ትላንት ማክሰኞ የደረሰው አደጋ የተከሰተው የኃይል መቋረጥ እክል የገጠመው አንድ የጭነት መርከብ ፍራንሲስ ስኮት ኪ ብሪጅ ከተባለው ትልቅ ድልድይ ሁለት ዋና ደጋፊ ምሰሶዎች ጋር በመጋጨቱ ነው። 985 ጫማ ወይም 300 ሜትር ርዝመት ያለው መርከብ የተጋጨው ከ1.6 ማይል ወይም 2.6 ኪሎ ሜትር ርዝመት ካለው ድልድይ ጋር ነው። ከግጭቱ በኋላ የተደረመሰው ድልድይ ፓታፕስኮ በተባለው ወንዝ ውስጥ ሲወድቅ፣ በወቅቱ ድልድዩ ላይ ስምንት የግንባታና ጥገና ሰራተኞች እንደነበሩ ባለሥልጣናት ተናግረዋል። ከወንዙ ውስጥ ከወደቁት ግለሰቦች መካከል ሁለቱን ማትረፍ የተቻለ ሲሆን ከባድ ጉዳት የደረሰበት አንደኛው ብቻ ነው። የነፍስ አድን ጠላቂዎች ፍለጋውን ማቋረጣቸውን እስከገለጹበት ትላንት ማክሰኞ ምሽት ድረስ ደብዛቸው የጠፋውን ስድስት ሰዎች የማፈላለግ ስራ ቀጥለው ቆይተዋል። የዩናይትድ ስቴትስ የባህር ዳርቻ ጥበቃ ባለስልጣን ማክሰኞ ማምሻውን እንደተናገሩት በአደጋውና በወንዙ ቅዝቃዜ ምክንያት ሁለት የጓቲማላ ዜጎችን ጨምሮ ስድስቱ ሰራተኞች በሕይወት መገኘታቸው አጠራጣሪ መሆኑን በመግለጽ የፍለጋና የማዳን ጥረቱን አቋርጧል። ዴሞክራቱ የሜሪላንድ አገረ ገዢ ወይስሙር እንዲህ ይላሉ ሚስ ለቤተሰቦቻቸው ጥልቅ አዘናችን እንገልጻለን። ይህ ዛሬ ለእነኚህ ቤተሰቦች ምን ያህል ከባድ የስቃይ ስሜት እንደፈጠረባቸው፣ እነዚህ ሰዓታት ለእነኚህ ቤተሰቦች ምን ያህል ከባድ ህመም እንደሆኑባቸው መገመት አልችልም። ከቤተሰቦቹ ጋር ተገናኝተናል። የምንችለውን ያለን አቅም ሁሉ ተጠቅመን ቤተሰቦቻቸውን በማፈላለግ እንደምንረዳ ቃል ገብተናል። ስለዚህ ዛሬ ምሽት ምንም እንኳን ከፍለጋ ወደ ማገገም ተልዕኮ የተሸጋገርን ቢሆንም ያለንን አቅም ሁሉ በመጠቀም የሚጽናኑበትን መንገድ እናረጋግጣለን። የምንጠብቀው ቃላችን እሱ ነው። የኃይል መቋረጥ እክል ገጥሟታል የተባለችው የጭነት መርከብ አዛዦች አደጋው ከመድረሱ በፊት የማስጠንቀቂያ መልእክት ማስተላለፋቸው ተገልጿል። ዳሊ የተባለችዋ መርከብ ባለቤት የሆነው ሲነርጂ ማሪን ኮርፕ ሀያ በሚደርሱ የመርከቡ ሰራተኞቹ ላይ ምንም ጉዳት አለመድረሱን ባወጣው መግለጫ አመልክተዋል። ሲኤንኤን ዛሬ እንደዘገበው የብሔራዊ ትራንስፖርት ደህንነት ቦርድ የመርከቧን የቴክኒክ መረጃ ቋት ለመመርመር ዛሬ ረቡ ወደ ዳሊ መርከብ ያመራሉ። ተንታኞች እንደሚሉት የድልድዩ መደርመስ መርከቦችን ወይም እቃዎቻቸውን ወደ ሌላ አቅጣጫ እንዲቀይሩ የሚያስገድድ ሲሆን፣ ይህም በአስመጪዎች ላይ መዘግየትና ያልተጠበቀ ወጪን ሊጨምር ይችላል። የሜሪላንድ አገረ ገዢ ዌስሙር ድልድዩ ይሰጥ ስለነበረው የኢኮኖሚ ፋይዳ ይህን ብለዋል። This is a place that is a normal commute route for over 30,000 Marylanders every single day. ይህ ስፍራ በየቀኑ ከ30 ሺህ በላይ የሜሪላንድ ነዋሪዎች ዘንድ የተለመደ የመመላለሻ መስመር ነው። እና ኬይብሪጅ ፈርሷል የሚለውን ቃል መስማት አስደንጋጭና ልብ የሚሰብር ነው። እናም ወዲያውኑ ወደ ሰዎች የሚመጣው የመጀመሩ ሐሳብ ሰዎቹ ላይ የፈጠረው ምንድን ነው የሚለው ነው። በሰው ሕይወት ላይ የፈጠረው ተጽዕኖ ምን ነበር። ፕሬዚደንት ጆ ባይደን ለድልድዩ መልሶ ግንባታ የፌዴራል መንግስት ወጪውን እንደሚሸፍን ተናግረዋል። እኔ የምፈልገው የፌዴራል መንግስቱ የድልድዩን መልሶ ግንባታው ሙሉ ወጪ እንዲሸፍን ነው። ምክር ቤቱ ጥረቴን ይደግፋል ብዬ ጠብቃለሁ። ይህ የተወሰነ ጊዜ ይወስዳል። የባልቲሞር ህዝብ ወደቡብ መልሶ እስኪከፈትና ድልድዩም ተመልሶ እስኪገነባ ድረስ አብረኑ እንደመንቆም ሊተማመንብን ይገባል። የጭነት ማጓጓዣዎች በተለይ ወደ ባልቲሞር ከተማ በሚያስገቡ የምድር ውስጥ መግቢያዎች እንዳይገቡ የተከለከሉ አደገኛ ቁሳቁሶችን የጫኑ ተሽከርካሪዎች ሌላ ተጨማሪ 30 ማይል ለመዞር ሊገደዱ እንደሚችሉ ተናግሯል። ፍሌክስፖርት የተባለው የአቅርቦት ሰንሰለትን የሚያስተዳድረው ድርጅት ዋና ስራ አስፈጻሚ በወደብ ከተማይቱ ድልድይ ላይ በተፈጠረው አደጋ የተነሳ አሜሪካውያን የአቅርቦት እጥረት ሊገጥማቸው እንደሚችል ከወዲሁ አስጠንቅቀዋል። ደረጀ ደስታን አመሰግናለሁ። ያዳመጣችሁ ያላችሁት በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 በቀጥታ እየተላለፈ የሚገኘውን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብራችን ወደ አማራና ኦሮሚያ ክልል አጎራባች ስፍራዎች ይወስደናል። የተኩስ ልውውጥ ሲካሄድባቸው በቆዩ በአማራ ክልል የሰሜን ሸዋ ዞንና የኦሮሚያ ብሔር ብሔረሰቦች አስተዳደር ዞኖች ውስጥ ካለፉት ሶስት ቀናት ወዲህ የተሻለ ሰላም መስፈኑን የአካባቢው ነዋሪዎች ተናግረዋል። ከተጠቀሱት አካባቢዎች እየወጡ ያሉት የሲቪሎች ግድያ ጉዳትና መፈናቀልን ሪፖርቶች አገራቸው እንዳሳሰባት በኢትዮጵያ አሜሪካ አምባሳደር አርቪንግ ማሲንጋ በ ተናግረዋል። መስፍን አድራጌ ከጉዳዩ ጋር በተገናኘ ያሰናዳውን ዘገባ በመቀጠል ያሰማናል። በሰሜን ሸዋ ዞን የአጣዬ ከተማ አስተያየት ሰጪዎች በአካባቢው አንጻራዊ ሰላም መኖሩን አመልክተዋል። ለደህንነታቸው ሲሉ ወደ አጎራባች ቀበሌዎች የተፈናቀሉ የከተማዋ ነዋሪዎች ግን በአሳሳቢ ችግር ላይ እንደሚገኙ ጠቁመዋል። በነበረው የጸጥታ መደፍረስ ምክንያት የሲቪሎች ሕይወት ማለፉን፣ የንብረት ውድመት መድረሱንና ዘረፋ መፈጸሙንም አያይዘው ገልጸዋል። በተመሳሳይ በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ አንጻራዊ ሰላም መኖሩን የጠቆሙ አስተያየት ሰጪዎች አልፎ አልፎ ግን የተኩስ ድምፅ እንደሚሰማ አመልክተዋል። ዘላቂ ሰላም እንዲመጣ የፌደራል መንግስቱ መፍትሄ እንዲያፈላልግም ጠይቀዋል። በሌላ በኩል ከኦሮሞ ብሔረሰብ ዞን መጡ የተባሉ ታጣቂዎች አሁንም በአጣይ ከተማ የተወሰኑ ቀበሌዎች ውስጥ እንደሚገኙ የአሜሪካ ድምፅ ያናገራቸው የከተማ ነዋሪዎች ገልጸዋል። በዚህ ጉዳይ ላይ ከሰሜን ሸዋም ሆነ ከኦሮሞ ብሔረሰብ አስተዳደር ዞን አመራሮች መረጃ ለማግኘት ያደረግነው ሙከራ አልተሳካም። በአካባቢው ያለው የጸጥታ ችግር ለደህንነት ያሰጋኛል ያሉና ስማቸውን እንዳይገለጽ ድምፃቸውም እንዲቀየር ይጠየቁ በአጣይ ከተማ በመንግስት ስራ የሚተዳደሩ አስተያየት ሰጪ ከተማዋ ባለፈው ሳምንት ረቡና ሐሙስ ተናጠችበት የተኩስ ልውጥ ወጥታ ትላንትናና ዛሬ አንጻራዊ ሰላም እንደሰፈነባት ገልጸዋል። ይሁን እንጂ አስተያየት ሰጪው የደረሰው ሰብአዊ ጉዳት፣ የንብረት ውድመትና ዘረፋ አሳሳቢ ነው ይላሉ። ሶስተር ያለበት ጤና ጣቢያ ያለበት እነሱ አካባቢዎች ከኦሮሞ ብሔረሰብ አካባቢ ባሉ ታጣቂዎች እያጸዱን ነው፣ እየዘረፉ ነው። ትናንት ወደ አንድ ኃይሉ የሚባል ሰው የወረዳው ፋይናንስ ግዥ ባለሙያ ነበር እና ቤቱ ዜሮ ሁለት ሆኖ ወንዝ አለ መሀል ላይ ቤት የተዘረፈ ስለነበረ ቤቱ ሲሄድ ቤቱ ተገደለ። አንድ ጀማን የሚባል ልጅ አለ። እሱ ደግሞ ቤቱ ዜሮ ሁለት በስታሊም አካባቢ ነው እና የአሜሪካ ረሞች እንዲ ያን ነገሮች ያቀረባል። ሙስሊም ነው። ለማስጠሪያ ወተት ይዞ መጥቶ ቤተሰቦች ወደ ሸሹበት አካባቢ ይዞ ለመሄድ ቤት ገብቶ ሲሆን አይገደሉ ከተማ ውስጥ ቀረበ ብለት ጀምሮ አስራ ሁለት ሰው አካባቢ ይሞታል። በጥቀሉ እስካሁን የማቋም ብቻ ነው ማውራው በኢትዮጵያ አሜሪካን ኤምባሲ በፌስቡክ ገጹ በዋጣው መግለጫ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ውስጥ የደረሰው የሰላማውያን ሰዎች ግድያ ጉዳትና መፈናቀል ሀገራቸውን እንዳሳሰባት አምባሳደር ኤርቪንግ ማሲንጋ ገልጸዋል። የአሜሪካን ኤምባሲ አምባሳደሩን ጠቅሶ ትናንት ባወጣው አጭር መልእክት ሲቪሎች ጥበቃን ሊደረግላቸው እንደሚገባ አሳስቧል። መልእክቱ አክሎም ውስብስቡ የኢትዮጵያ ፖለቲካና የጸጥታ ችግር በውይይት እንዲፈታ ተነሳሽነት ያስፈልጋል ይላል። የትኛውም ወገን ሰዎችን ከቀያቸው የሚያፈናቅል የኃይል እርምጃ መውሰድ እንደሌለባቸውም አምባሳደሩ አሳስበዋል። ያጣየ ከተማ ከንቲባ አቶ ተመስገን ተስፋት በእጅ ስልካቸው ላይ ብናገኛቸውም በአካባቢው እየጣለ በነበረው ከባድ ዝናብ ምክንያት በቅጡ መደማመጥ አልቻልንም። መልሰን ብንደውልም መስመሩ አልሰራለንም። ሆኖም ለአፍታ በነበረን ቆይታ አካባቢው ወደ መረጋጋት እየተመለሰ ነው ብለውናል። በኦሮሞ ብሔረሰብ ዞን ጅሌጥ ሙጋ ወረዳ በሰንበት የከተማ ነዋሪ የሆኑና ስማቸው በደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጪ በተመሳ ተመሳሳይ አልፎ አልፎ ከሚሰሙ የተኩስ ድምጾች በቀር ካለፈው እሁድ ጀምሮ በአካባቢው አንጻራዊ ሰላም መስፈኑን አስታውቀዋል። አሁን ተረጋግቷል። የፋኖ ታጣቂም ባለፉት ሁለት ቀናት ከከተማው ወጥተዋል። በከተማ ውስጥ ህዝቡ ይንቀሳቀሳል። ነገር ግን ባጃጅም ሆነ ሌሎች ተሽከርካሪዎች የሉም። የሰንበት ገበያም ዛሬ ጀምረዋል። በሁለቱም የወረዳ ከተሞች የክልል አመራሮች ስብሰባ ላይ ናቸው። ባጣየ ከተማ ከትናንት ወዲያ ጀምሮ መብራትና ውሃ ለመኖሩን መንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎት እየሰጡ አለመሆናቸውን የሚናገሩት ደግሞ ስማቸውን በተመሳሳይ የደህንነት ስጋት መግለጽ ያልፈለጉ የከተማዋ ኗሪ ናቸው። አስተያየት ሰጭ ወደ አጎራባች አካባቢዎች የተፈናቀሉ በርካታ ያጣየ ከተማ ነዋሪዎች በአሳሳቢ ሁኔታ ላይ እንደሚገኙ አመልክተዋል። የከተማ ህዝብ ትምህርት ቤት ላይ የቀበሌ ቢሮዎች ላይ በረዶ ውሃ የሚባል አካባቢ እያ ነው እንግዲህ ሰው የሰፈር ቤት ንብረቱን ጥሎ ምግብ ከሱቅ ብስኩት እየተራብ አስደንጋጭ ስለነበረ ከቤቱ ይዞት የሚወጣው ነገር የለው ቴቱ አዛውንቱ መንገድ እየወደቀ እየተነሳ። ሌላው የሰንበት የከተማ ነዋሪ ደግሞ በአካባቢው ዘላቂ ሰላም እንዲሰፍን የፌዴራል መንግስቱ ኃላፊነቱን እንዲወጣ ጠይቀዋል። መንገድ ዝግ ነው ሰው መንቀሳቀስ አልቻለም። የጀሌጥ ሙጋና የአርጡማ ፋርሲ ወረዳዎች ተቆራርጠናል። ተረጋግተዋል የሚባለው በሁለቱም ወረዳዎች በኩል መንግስት ሰላም አስፍኖ መንገዶች ሲከፈቱ ነው። አሁን ግን መንገድ አልተከፈተም፣ ሰውም ችግር ውስጥ ነው። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁና በአጣየ ከተማ በሆቴል ስራ ይተዳደሩ እንደነበር የገለጹ አንድ ባለ ሀብት የመኖሪያ ቤታቸውና የንግድ ተቋማቸው እንደወደመባቸውና እንደተዘረፈባቸው ተናግረዋል። መኖሪያ ቤቱ እንዳለ ሙሉ ለሙሉ ነው የጠፋው እቃዎቹንም እንዳንጠቀምባቸው አድርገው ሰብሯቸው ይዘው መሄድ የማይችሉትን የጠፋ ነገር ባይኖርም በንብረታችን ላይ ግን ከዚህ በኋላ ሰርቫይቭ እንዳናደርግ የሚገመት ንብረት አጥቻለሁ። ከዚህ በፊት ሁለት ሺህ አስራ ሶስት በቃጠሎ በኋላ አዲስ አዲስ ሙሉ በርና መስኮት ገጥሜን የገባውት፣ ከዛ በኋላ ያው ከአመት ሚሆን አልሰራንም ተመልሶ እንደዚህ ሆኗል። ማለት እንግዲህ መፍትሄ ከዚህ በኋላ ከፈጣሪ ነው። የሰንበቴ ከተማ አስተያየት ሰጪ በተመሳሳይ የተኩስ ልውጥ በነበረባቸው ቀናት ውስጥ የሰዎች ሞትና የንብረት ውድመት መድረሱን ዘረፋም መፈጸሙን ተናግረዋል። めとう。 በግጭቱ ተመተው ከቆሰሉት ውስጥ አንድ ሰው በአዳማ ህይወቱ አልፈዋል። ዘረፋም ተፈጽመዋል። የቤት ጣሪያ ቆርቆሮና ሌሎች የግለሰብ ንብረቶች በሌቦች ተወስደዋል። ባንኮችና የመንግስት ተቋማት አልተነኩም። ዝርፊያውን የፈጸሙ አልታወቁም። የአጣዬ ከተማው የመንግስት ሰራተኛና አስተያየት ሰጪ ይህ ሁሉ ሰብዓዊና ቁሳዊ ጉዳት ሳይደርስ መከላከል ለምን አልተቻለም? ሲሉ ይጠይቃሉ። መከላከያ ተቋም አለ። አንድ ቦታ ሰብሰብ ብለው ከተማው እስከ መግባታቸው መከላከል ይቻላል ነበር ወይ? አሁን እስከ ገቡ በኋላ ደግሞ ነገሩ ከበረደ ንብረቶች ሃብቶች እንዳይዘረፉ እንደዚያ ማድረግ ይቻላል ነበር ወይ? በአካባቢዎቹ ተደጋግሞ ለሚፈጠረው የሰላም እጦት አንደኛው ወገን መንግስት ሸኔ እያለ የሚጠራውን የኦሮሞ ነጻነት ሰራዊት ተጠያቂ ያደርጋል። ሌላው ደግሞ መንግስት ጽንፈኛ የሚለውን የፋኖ ታጣቂ ኃይል ይከሳል። ሁለቱም ታጣቂዎች በበኩላቸው ኃይሎቻቸው ሰላማውያን ሰዎችን ኢላማ እንደማያደርጉ በመግለጽ የሚቀርቡባቸውን ክስ ያስተባብላሉ። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍር አራጌ ከአሜሪካ ድምጽ የሚተላለፍላችው የረቡዕ ምሽት ስርጭት ቀጥሏል። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ወደሚያቆየን ዘገባ እንሻግራለን። በውጭ ሀገራት በሚኖሩ ትውልደ ኢትዮጵያንና ኤርትራውያን የስልምና እምነት አማኞች መካከል ሁለንትናዊ አጋርነትን ለማዳበር ከአመታት በፊት የተመሰረተው ፈርስት ጅራ ፋውንዴሽን ባሳለፍ ነው ቅዳሜ ልዩ የረመዳን ጾም አጋማሽ የኢፍጣር መርሃ ግብር አክነውነዋል። ዝግጅቱ በዋሽንግተን ዲሲና አካባቢው ለሚገኙ ኢትዮጵያና ኤርትራ ማህበረሰብ አባላት ምስጋና ለማቅረብም ስለመዘጋጀቱ ፋውንዴሽኑ ገልጸዋል። ኤደን ገረመው በስፍራው ተገኝታ ያጠናቀረችውን ዘገባ በመቀጠል ታቀርብልናለች። በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልድ ኢትዮጵያና ኤርትራ ሙስሊሞች 1446ኛው የረመዳም ጾም አጋማሽን በጋራ የጸሎትና የፍጣር ስነ ስርዓት ለማክበር ባለፈው ሳምንት ቅዳሜ ምሽት መጋቢት 14 ቀን 2016 ዓ ም በቨርጂኒያ ግዛት በሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ተሰባስበዋል። የፈርስት ሄጅራ ፋውንዴሽን የዲሬክተሮች ቦርድ ፕሬዚዳንት አቶ ጀማል ያሲን ፋውንዴሽኑ ለረዥም ዓመታት ሙስሊሙን ማህበረሰብ በልዩ ልዩ መንፈሳዊና ቁሳዊ አገልግሎቶች ሲያግዝ መቆየቱ أو ستوال يمس بس كي اخلاق تنقق <applause> وتيبو تاقجي أستواز أولى بركة نو بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي عمري وحلول وقدة من لساني يفقه قولي السلام عليكم ورحمة الله وبركاته يا جماعة المسلمين بأمريكان أغرب تقنو مسلموش العالم عالم تقنو وسلموش وغنو وانقوان ለረመዳን ወር አደረሳችሁ። አሁን የምንገኝበት ረመዳን ወር ቲንካል ሰዓትኩኝ አስራ አራተኛው ቀን ይመስለኛል። ስለዚህ የተጋመሰ ነው ማለት ነው። ስቢዘገይም ረመዳን ከሪም ማለት እንፈልጋለን። ዛሬ ሁለተኛው የኮሚኒቲ ኢፍጣራችን ነው፣ የማህበረሰብ ኢፍጣራችን ነው። የዛሬ ሳምንት ቅዳሜ ቀን ማርች 16 አድርገናል። ተመሳሳይ ፕሮግራም ያኔ የፈንድሬዚንግ ፕሮግራም አድርገናል። ኦልሞስት ወደ 110 የሚሆን ታውዝንድ ዳላርስ እንትን ብለናል። ከዛ በፊት ግን ኦልሞስት 1.5 ሚሊዮን ዳ ሬይዝ አድርገን ማለት ነው። ፔሪድ ኦፍ ትሪ መንዝ ፎር መንዝ ፋይቭ መንዝ ማለት ነው ትሪ ሚሊዮን የሚያወጣ አይተሹ ከሆነ እዚህ ጋር የምታያቸው ፖስተሮች ከኋላ ያሉት ወደ አምስት ኤከር የሆነ ወይም ሀያ ሺ ካሬ ሜትር የሆነ ፕሮፐርቲ ኮሚኒቲው ገዝቷል። ክሎስ ቱ ትሪ ሚሊዮን ዶላር አውጥቶ የአሜሪካን ዶላር ነው የኢትዮጵያ ብር ሳይሆን ማለት ነው። እና ይሄን አውጥቶ ገዝቷል። ያንን የሚደግፍ ፕሮግራም አዘጋጅተን የዛሬ ሳምንት መጥተው ሰዎች የሚችሉትን ያህል አድርገዋል፣ ተሳትፏል። በዋነኝነት ገንዘቡን ማዋጣት ብቻ አይደለም፣ መተን መገናኘታችን ምንድን ነው ዋናው ዓላማው፣ ሕብረተሰቡን ማቀራረብ፣ ወንድማማችነትን ማጠናከር ይሄ የነብዩ ስና ነው ነብዩ ሰለላሁ ዓለይሂ ወሰለም ረመዳን መቶ በሚጾሙበት ጊዜ ብቻቸው የቤታቸው አያፈጥሩ በዋሽንግተን ዲሲ አቆጣጠር ጀንበር ስታዘቀዝቅ ከምሽቱ 7 ሰዓት ከ25 ላይ በተጀመረው የፍጣር ስነ ስርዓት ላይ ህፃናትን ጨምሮ ከ1500 በላይ ሰዎች ተገኝተዋል ይላሉ አስተናጋጆቹ በዕለቱ ለጻሚዎች ማፍጠሪያ የቀረቡት ጣፋጭ ምግቦችም ምሽቱን አሳምረውታል ለመርሃ ግብሩ መሳካት የፈርስት ሂጅራ ፋውንዴሽን የእህት አማቾች ቡድን አባላት ትልቅ ሚና ተጫውተዋል። የምትለው የተቋሙ የቦርድ አባል ጀሚላ መብራቱ ናል ናት የፍርስት ሂጅራ ሲስተርስ ግሩፕ ነው በዋናነት ያዘጋጀው የእህቶችን ስብስብ አለ ሰው ምግቡንም ሆነም ያዘጋጁት ጣፋጮችን ቴምሩን ፓከማረ እነኛን ጣፋጭ ብስኩቶች ሳንብሳዎችን ማዘጋጀት በሙሉ የእህቶች ድርሻ ነው የነበረውና እንደምታዩ በጣም ቆንጆ በሆነ ሁኔታ ተስተናግዶ ምስል ጣፋጭ ምግብ ጥሩ በሆነ ሁኔታ ተበልቷል እየተበላም ና ያለው ዝግጅም ደስ የሚል ነበረ ሁሉ ሰው በደስታና በሞራል ነው እያገለገለ ከምግብ ያለፈ በጣም ከዛም በላይ በሆነ ሁኔታ ይሄ ሴንተር ሲገዛ ራሱ አዲስ በጣም ትልቅ ሴንተር ነው የገዛ ነው፣ ወንድሞች እንደነገሩት። ይሄ ሴንተር ሲገዛ ራሱ የእህቶች ድርሻ የሚገርም ነው። እያንዳንዱ ሚናቸው፣ እያንዳንዱ ፈንድራይዚንግ ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ሀሳብ ከማመንጨት በዚህም በዛኛው ያ ሁሉ ታስክ በጣም አብዛኛው ፐርሰንት ሊባል በሚችል ሁኔታ በእህቶች የተከናወነ ተቋሙ በግዥ ቋሚ ንብረቱ ባደረገው በዚህ ስፍራ ከመስጂድ በተጨማሪ ከመዋለ ህጻናት እስከ አንደኛ ደረጃ ትምህርት ቤት የደረሱ ተማሪዎችን በእስላማዊ ስነስርዓት ኮትኩቶ የሚያሳድግ ትምህርት ቤት እንደሚታነጽበትም አስታውቋል። በኢፍጣር ስነስርዓቱ ላይ ስትሳተፍ ያገኘናትና የተቋሙ አጋር እንደሆነች የነገረችን ጀሚላ ተሰማ የትምህርት ቤቱ መከፈት ለማህበረሰቡ ትልቅ ፋይዳ አለው ትላለች። የረመዳን ወቅት የሚጠያየቁበትም ወቅት ነው። በዚህ ወቅት ላይ እንግዲህ ከወዳጅ ዘመዶቻችን ጋር የምንገናኝበት ነው። ፈርስት ሂጅራ ደግሞ ሰብሳቢ አባት የሆነ ቤት ነው እና ሁሉም በየፊናው ኮሚኒቲውን ሲያገለግል ምናምን ቆይቶ እንደዚህ ደግሞ የሚሰበስበን ቤት ነው እና በዛ መልኩ መሰባሰባችን ደስ ይለናል። እንደ ኮሚኒቲ ልጆቻችን መጥተው የሌሎች የዚሁ ኮሚኒቲ ልጆች እንዲያገኙ አብረው እንዲጫወቱ ባህሉንም ሁሉንም ነገር የሚማሩበት ማዕከል ነው እና ደስ ብሎኛል። ትልቅ ስሜት አለው። የቤተሰብነት ስሜት አለው። በጎርጎሮሳውያኑ 1986 የተቋቋመው ፋውንዴሽን ቀደምት መስራቾች መካከል አንዱ ሐጂ ኑሩ ኢማም ለፈርስት ሂጅራ ፋውንዴሽን መነሻ የነበረውን ሁነት እንዲያስታውሱታል ፈረስ ሲንጀምር በጣም ጥቂት ሰዎች ነበር የነበር ነው እና ታሪኩም ደግሞ የሚጀምረው እንደዚሁ አንድ ወንድማችን በአጋጣሚ ሞቶ እሱን ለመቅበር እንኳን የማንችልበት ደረጃ ነበር የደረስ ነው። ምክንያቱም ስለ ቀብር ብዙ ጊዜ ሙስሊሞች ሲሞቱ በእስልምና ስርዓት ነው መቀበር ያለባቸው። እንደዚሁም ክርስትና፣ በክርስትናም ደግሞ እንደዚሁ ነው። ግን ያኔ ኦርጋናይዝድ ኤንቲቲ ስላልነበረ ያ ወንድማችንን መቅበር ስላልቻል ያገባት ባለቤቱ አፍሪካዊት አሜሪካዊት ነበረች። እነሱ እንደምን አድርገው ቀበሩት፣ እና ያ ነገም እኮ ወደኛ ጋር ቢመጣ እንደዚሁ መቀበሪያ እናጣለን። ለምንድን ነው ኦርጋናይዝድ ማን ሆነው በሚል ጀምረን ይኸው አሁን እዚህ ደረጃ ደርሰናል። እና ስንጀምር በጣም ጥይት ነበር። አሁን ግን ይኸውና ቤት እንኳን ለእንዲህ አይነት ኦኬዥን በምናዘጋጅበት ጊዜ ትምህርት ቤት እንጂ ሆቴል የማይችለው ደረጃ ስለደረሰ፣ ለዚህ ነው አሁን እዚህ ትምህርት ቤት ውስጥ እንደዚህ መሬት ላይ እየተቀመጥን ከአንድ ሺህ ሰው በላይ ሰብስበን ሁሉንም የሚያካትት ቦታ የፈለግ ነው። እና አሁን በጣም ትልቅ ደረጃ ደርሰናል። እጅግ በጣም ደስ የሚል ነው። ተቋሙ በምስረታ ዓመታቱ ባዘጋጃቸው ልዩ ልዩ መርሃ ግብሮች ላይ ይገኝ የነበረው ሰው ከመቶ የማይበልጥ እንደነበረ ሀጂ ኑሮ ያስታውሳሉ። የአሁኑ መሰባሰብም የተሳካውን የቦታ ግዢ ለማመስገን ቢሆንም ተጨማሪና ተከታታይ ድጋፍ እንዲደረግም ሀጂ ኑሮ ጥሪ አድርገዋል። እዚህ አካባቢ ላሉ ሙስሊሞች በአሜሪካን ሀገር ያሉ ሙስሊሞች በሙሉ ማስተላለፍ ፈልገው እኛ አሁን ትልቅ ቤት ይዘን እዳዎች አሉብን እና እነዛን ዕዳዎች በአጭር ጊዜ ውስጥ መክፈል ስላለብን ሁሉም በእኛ ላይ እንዲረባረብና እኛ ደግሞ ያንን ካከፈልን በኋላ ለሌሎቹ ይሄ ነው አርአያ ሆነን ደግሞ እነሱን መርዳት እንዳለብን ስለምናውቅ እባካችሁ ተባበሩን እንላለን። ይህ ጥሪ ደግሞ ለሙስሊሞች ብቻ አይደለም ኢኖ ለኢትዮጵያውያን በጠቅላላው እንደው ከዕዳ ብንወጣበትን መንገድ አሁን አንዳንድ ሲስተማቲክ የሆኑ መንገዶች እየፈጠርን ነው። ያንን ለማድረግ ብንሞክረው እና በዛ ላይ ትብብር እንጠይቃለን። ነው የፋውንዴሽኑ የቦርድ ፕሬዝዳንት አቶ ጀማል ያሲን ለተመዘገበው ስኬት የማህበረሰቡ ተሳትፎ ከፍተኛ እንደነበረ ገልጸው አመስግነዋል። ማዕከሉ መስጂድም ነው ትምህርት ቤትም ነው። በአሁኑ ሰዓት ትምህርት ቤት ነው የሚያገለግል። ትምህርት ቤት ነው የገዛ ነው። ወደ ወደ 80 90 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው። ላይሰንስ የሆነ ትምህርት ቤት ወደ 12 ክፍል ያለው አለ። እንደገና ደግሞ እዚህ ላይ እንደምታዩ፣ ሙሰላ የሚሆን መስጂድ የሚሆን ባለ ሁለት ለብል አለ። እዚህ አካባቢ ያለውን የፈርስ ጅራ ማህበረሰብ በሙሉ በጣም አድርገን ማመስገን እንፈልጋለን። ኸይር ስራቸውን፣ ሰደቃቸውን፣ ኮንትሪቢሽናቸውን፣ ስጦታቸውን በሙሉ አላህ ይቀበል ማለት እንፈልጋለን። ስለዚህ ወደፊትም ቢሆን እንደዚህ አይነት ጥሪዎች ይኖሩናል። ለዛ ጥሪ መልስ በጎ የሆነ መላሳችሁን እንደምሰጡ ባለሙሉ ሁሉ ተስፋ ነን። ለወዲሁ ግን ከአሁኑ ግን ማመስገን እንፈልጋለን። አላህ ሱብሓነሁ ወተዓላ ይስጣችሁ ጀዛከላሁ ኸይር ማለት እንፈልጋለን። ፈርስት ሂድራ ፋውንዴሽን ከዚህ ቀደም በዋሽንግተን ዲሲ እና አካባቢው ሁለት መስጂዶችን አቋቁሟል። ይህ የአሁኑ ሶስተኛው ሲሆን እስከ ሶስት ሚሊዮን የአሜሪካ ዶላር የሚያወጣ እና አገልግሎቱም የላቀ እንደሚሆን ታውቋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። በመጪው የአሜሪካ ፕሬዚደንታዊ ምርጫ የስነ ተዋልዶ መብት ትልቅ ስፍራ እንደሚኖረው ተገልጿል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንደ አውሮፓውያን አቆጣጠር ህዳር አምስት ቀን ለሚካሄደው ምርጫ በያዙት የምረጡኝ ዘመቻ ላይ ለሴቶች ጤናና ስነ ተዋልዶ መብቶች ቁልፍ ቦታ ሰጥተዋል። የሪፐብሊካን ፓርቲው ተፎካካሪያቸው የቀድሞ ፕሬዚደንት ዶናልድ ትራምፕ ደግሞ ጽንስ ማስወረድን በሚመለከት ሲናገሩ የከረመ ቢሆንም እስካሁን አቋማቸውን ግልጽ አድርገው አላስቀምጡም። የቪኦኤ ሎረን ቦማን ያጠናቀረችውን ዘገባ ቆንጅታ እየታሰማናለች የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በምረጡኝ ዘመቻቸው የሴቶችን ጤናና የጽንስ ማስወረድ መብት ጉዳይን አብይ ስፍራ ሰጥተውታል ዲሞክራቱ ባይደን በሴቶች ጤና ላይ ያተኮረ አስፈጻሚ ትዕዛዝ ባለፈው ሳምንት ፈርመዋል የዩናይትድ ስቴትስ መንግስት ተቋማት የሚያካሂዷቸውን የሴቶችን ጤና የሚመለከቱ ምርምሮች እንዲስፋፉ አመራር የሚሰጥ ሲሆን ከስነ ተዋልዶ ጤናና ከማረጥ ጋር ጨምሮ ለሚካሄዱ ምርምሮች ተጨማሪ በጀት እንደሚመድቡም ቃል ገብተዋል። አስቡ በሕክምና መስክ በስፋት ክንዋኔዎች አስመዝግበናል፣ ግን ሴቶች ላይ ያተኮሩ ክንዋኔዎች አይደሉም። እናንተን ትኩረቱን ያደረገ የምርምር ስራ ሳይሰራ ብዙ ጊዜ አልፈዋል። ምክር ቤቱን የስነ ተዋልዶ መብቶችን በሚደግፉ ዴሞክራቶች እንዲመራ ካደረጋችሁልኝ ቃል እገባላችኋለሁ፣ የጽንስ ማስወረድ መብትን የሚያስከብረውን የጠቅላይ ፍርድ ቤት ውሳኔ ሮቪ ዌድን ተመልሶ ስራ ላይ እንዲውል እናደርጋለን። ቃል እገባላችኋለሁ። ሮቪ ዌድ ጽንስ ማስወረድን የሴቶች ህገ መንግስታዊ መብት ያደረገው እንደ አውሮፓውያን አቆጣጠር በ1973 ዓመተ ምህረት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈው ውሳኔ ሲሆን የዛሬ ሁለት ዓመት ማለት በ2022 ዓመተ ምህረት ጠቅላይ ፍርድ ቤቱ የራሱን ውሳኔ ቀልብሶ ክፍለ ግዛቶች የየራሳቸውን ጽንስ ማስወረድን የሚመለከቱ ህግጋት እንዲያወጡ ትቶላቸዋል። ይህንኑ ተከትሎም እስካሁን ከ24 የሚበልጡ ግዛቶች በሪፐብሊካኖች የበላይነት የሚመሩ ምክር ቤቶች ጽንስ ማስወረድን የሚመለከቱ መብቶችን የሚገድቡ ህግጋት ደንግገዋል። በመጪው ፕሬዝደንታዊ ምርጫ ሪፐብሊካን ፓርቲውን ወክለው ከፕሬዝደንት ባይደን ጋር የሚፎካከሩት የቀድሞ ፕሬዝደንት ዶናልድ ትራምፕ እንደሚሆኑ ነው የሚጠበቀው። ትራምፕ በስልጣን ላይ ሳሉ ወግ አጥባቂ ዳኞችን ሾመው ጠቅላይ ፍርድ ቤት አስገብተዋል። ሮቪ ዌድ ሊቀለበስ የበቃውም በእነሱ ድምጽ ታግዞ ነው። የተካሄዱ የህዝብ አስተያየት ግምገማዎች እንደሚያሳዩት የሚበዙት አሜሪካውያን ጽንስ ማስወረድ ሙሉ በሙሉ እንዲከለከል የሚፈልጉ አይደሉም። የቀድሞው ፕሬዝደንት ትራምፕም በተወሰኑ ሁኔታዎች መፈቀድ እንዳለበት እንደሚያምኑ ተናግረዋል። የሮናልድ ሬገንም አቋም ጽንሱ በመደፈር የተፈጠረ ከሆነ ወይም የስጋ ዝምድና ካለው ሰው የተጸነሰ ከሆነ ወይም ደግሞ እርግዝናው የእናቲቱን ህይወት አደጋ ላይ የሚጥል ከሆነ መከልከል የለበትም የሚል ነበር። እኔም ከሮናልድ ሬገን ጋር ተመሳሳይ እምነት ነው ያለኝ። ትራምፕ በቅርቡ በአንድ የራዲዮ ጣቢያ ዝግጅት ላይ በሰጡት ቃል ጽንስ የማስወረድ ህጋዊነት መገደቢያ ያለበት እርግዝናው ምን ያህል ጊዜ ከገፋ በኋላ ነው በሚለው ጉዳይ ተናግረው ነበር። ሰዎች የሚስማሙት አስራ አምስት ሳምንት በሚለው ይመስለኛል። ለማንኛውም በተገቢው ጊዜ አሳውቃለሁ። የዚያን ዕለት በፍሎሪዳ የፓርቲያቸው ቅድመ ምርጫ ላይም ጋዜጠኞች የአስራ ስድስት ሳምንት ገደብ ቢደረግ ትክክል ይመስሎታል የሚል ጥያቄ አቅርበውላቸው ነበር። ስለሱ በቅርብ ጊዜ እንናገራለን። በጣም በቅርቡ እናሳውቃለን። በፕሬዚደንታዊ ምርጫው ጽንስ የማስወረድ ጉዳይ በመራጮች ዘንድ ትልቅ ስፍራ የሚሰጠው ጉዳይ እንደሚሆን የፖለቲካ ተንታኞች ይናገራሉ። The University of Virginia, politica director, Larry Sabato, Biden has the easier task. He simply supports a restoration of Roe v. Wade. For Trump, he has to be careful what he says. ነገሩ ለባይደን ቀላል ነው ምክንያቱም እሳቸው ሮቪዌድ ተመልሶ ተግባራዊ እንዲሆን ነው የሚደግፉት። ትራምፕ ግን በዚህ ጉዳይ ሲናገሩ በጣም መጠንቀቅ ይኖርባቸዋል ምክንያቱም ሁሉንም የወንጌላውያን ማህበረሰቦች ማስደሰት አለባቸው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሰው ሠራሽ ልዕቀት መጻኢውን ሕይወታችንን ዓለማችንንና ዲሞክራሲን ወደፊት የሚያሻግር ኃይል ነው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በደቡብ ኮሪያ በተደረገው ሶስተኛው የዲሞክራሲ ጉባኤ ላይ መናገራቸውን በመጥቀስ የዕለቱ ርዕሰ አንቀጽ ይንደረደራል። We have a profound stake in ensuring that democracies can lead the world in AI innovation, so that we can in turn lead the world in setting the norms. ዲሞክራሲያዊ ሀገራት በሰው ሰራሽ ልዕቀት መስክ መሪነቱን መያዝ አለባቸው። በዚህም በዓለም የሰው ሰራሽ ልዕቀትን በኃላፊነት መጠቀም እንዳለብን የአጠቃቀሙን ደንብና ደረጃን በመምራት እናሳያለን። ውጤታማና አስፈላጊ የሆነው መንገድ ያ ነው። በዚህም ቴክኖሎጂ የሚሰጠውን መልካም አጋጣሚ እንጠቀማለን፣ ሰዎችንም ከጉዳት እንጠብቃለን። ሰው ሰራሽ ልዕቀት የሰው ልጅን ሕይወት በቀጥታ የሚያሻሽል ልማት እንደሚያመጣ እናውቃለን ያሉት ብሊንከን በሌላ በኩል ደግሞ ሰው ሰራሽ ልዕቀት ለዲሞክራሲ ፈተና የጋረጠ መድረክ መሆኑን አስጠንቅቀዋል። እኛ የሰው ሰራሽ ልዕቀትም ሆነ የዲጂታል ቴክኖሎጂ ያመጣውን መልካም አጋጣሚ በመጠቀም ላይ ሳለን፣ አንዳንድ መንግስታት ግን ቴክኖሎጂውን ካላግባብ በመጠቀም ተቃራኒውን በመፈጸም ላይ ናቸው። የሰው ሰራሽ ልዕቀትን ዜጎቻችንን ለመሰለል ይጠቀማሉ ጋዜጠኞችን የሰብዊ መብት ተሟጋቾችንና የፖለቲካ ተቃዋሚዎቻቸውን ለማዋከብ ይጠቀማሉ። ነጻና ፍትሃዊ ምርጫ እንዳይኖር ሐሰተኛው ወሬ ያሰራጩበታል። አንዱን ማህበረሰብ ከሌሏ ጋር ለማጋጨት ይጠቀሙበታል። ቴክኖሎጂው ሁሉን ተጠቃሚ የሚያደርግ መብትን የሚያከብር እና የዲሞክራሲ እሴቶችንና ተቋማትን በሚያገሉበት መልኩ ጥቅም ላይ እንዲውል ዩናይትድ ስቴትስ ቁርጠኛ ነች ሲሉ ብሊንከን በጉባኤው ላይ ተናግረዋል። and those of our democratic partners. At the same time, we're pairing those investments with efforts. በሀገራችንም ሆነ አጋር በሆኑ ዲሞክራሲያዊ ሀገራት የቴክኖሎጂ ብቃታችን ለማሳደግ ከፍተኛ ሟል ነዋይ ይመድበናል። እነዚህ ኢንቨስትመንቶች የሰው ሰራሽ ልቀት አተግባበርን ስርዓት ከማስያዝ ጋር አገናኝተን እንጠቀማለን። የደህንነት፣ የግለሰብ ሚስጥር፣ የሲቪል መብትን በመሰሉ ጉዳዮች ላይ ፈጠራ በማይስተጓጎልበት መንገድ ፕሬዚዳንታዊ ህግ እንዲኖር እናደርጋለን። ቴክኖሎጂው የሚሰጠውን ጥቅም ሁሉ ማግኘት ከቻልን እና የሰው ሰራሽ ልቀት የሚያስከትሉትን ችግሮች ከቀረፍን ቴክኖሎጂ የሚያስገኘው ግሩም ጠቀሜታ በዓለም የሚገኙ ህዝቦችን ህይወት ማሻሻል ይችላል ሲሉ ብሊንከን መናገራቸውን ጠቅሶ የዕለቱ ርዕስ አንቀጽ መልእክቱን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳቸው ያመሸውት ሀብታሙ ስዩም ነኝ። በቅንብሩ ንጉሥ ታምሬ አብሮ የነበረ ዋና አዘጋጃችን ጽዮን ግርማናት። መልካም ምሽት ይሁንላችሁ።